ልዩ ኃይልን ወደ ጸጥታ ተቋማት መልሶ ማደራጀት የሚለው የመንግስት ፕሮግራም ተቃውሞ ገጥሞታል። መንግስት የአማራ ክልል ልዩ ኃይልን በዳግም አደረጃጀት ወደ ሌሎች ጸጥታ ተቋማት ለማስገባት እየወሰደ ነው የተባለው እርምጃ በክልሉ የተለያዩ አካባቢዎች ተቃውሞ እየገጠመው መሆኑ ተገለጠ። በዛሬው ዕለት በሰሜን ወሎ እና በምዕራብ ጎንደር በርካታ ስፍራዎች ህብረተሰቡ መንገድ በመዝጋት የተቃውሞ ሰልፍ በማድረግና ጎማ በማቃጠል ቁጣውን ሲገልጽ መዋሉን እነኚሁ አካባቢዎች አስተያየት የሰጡ ግለሰቦች አመልክተዋል። በትላንትና ዕለት በወልዲያ አካባቢ በመከላከያ ሰራዊትና በልዩ ኃይል አባላት መካከል በነበረ የተኩስ ልውውጥ አንድ ሰው ህይወት እንዳለፈና ሌላ አንድ ቁስለኛ ወደ ከተማ ሆስፒታል ገብተዋል ሲል ማንነቱ እንዳይጠቀስ የጠየቀ የሕክምና ባለሙያ አመልክቷል። ልዩ ልዩ የተቃዋሚ ፖለቲካ ፓርቲዎች አፈጻጸሙን በመቃወም በመንግስቱ አስተዋጽኦ መግለጫ አውጥተዋል። ከፓርቲዎቹ አንዱ የሆኑት የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማና የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በሰጡት አስተያየት እርምጃው ግልጽነት የሚጎድለውና ሌሎች ችግሮችም ሊያስከትል ይችላል ሲሉ ስጋታቸውን አመልክተዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ በበኩላቸው እርምጃው በሁሉም ክልሎች በተመሳሳይ ጊዜ በመከናወን ላይለው ሲሉ በዛሬው ዕለት በሰጡት መግለጫ አመልክተዋል። ሁሉንም አጣምረው ኬኔዲ አባተ እንደሚከተለው ያቀርበዋል። የመንግስት ኮሚኒኬሽን አገልግሎት ትናንት መጋቢት 28 2015 ዓ ም ማምሻውን ባወጣው መግለጫ በሁሉም የሀገሪቱ ክልሎች ያሉ የልዩ ኃይል አባላትን ወደ ልዩ ልዩ የጸጥታ መዋቅሮች በማስገባት ላይ እንደሚገኝ መግለጹ ይታወቃል። ጉዳዩን በተመለከተ በመንግስት ለሚተዳደሩ የሀገር ውስጥ መገናኛ ብዙሀን ዛሬ መግለጫ የሰጡት የኮሚኒኬሽን አገልግሎቱ ሚኒስትር ዴኤታ ሰላማዊት ካሳ የልዩ ኃይሎችን ወደ ሌሎች የጸጥታ ተቋማት የማስገባቱ ስራ ከክልሎች ጋር በተደረሰ ስምምነት መሰረት በሁሉም ክልሎች በተ ተመሳሳይ ጊዜ እየተካሄደ እንደሚገኝ አብራርተዋል። መንግስት ባስቀመጠው አቅጣጫ መሰረት የክልል ልዩ ኃይሎች በተለያዩ መዋቅሮች እንዲደራጁ የሚያስችላቸው ተግባራዊ እርምጃ መጀመሩ ይታወቃል። አሁን ወደ ተግባር የገባው የክልል ልዩ ኃይሎችን መልሶ የማደራጀቱ ስራም በሁሉም ክልሎች ውስጥ በተመሳሳይ ወቅት የተጀመረ ነው። በሁሉም ክልሎች በየደረጃው ባሉ የሚመለከታቸው አካላት በጉዳዩ አስፈላጊነት ላይ ከመግባባት ላይ በመደረሱ በሁሉም ክልሎች ደግሞ የተለያዩ በየደረጃው ያሉ የሚመለከታቸው አካላት ውይይቶችንን በማድረግ ጭምር ነው ስራዎቹ የተጀመሩት። ይሁን እንጂ መንግስት እርምጃውን እየወሰደ ያለበት መንገድ ከተለያዩ ተቃዋሚ የፖለቲካ ፓርቲዎች ተቃውሞ ገጥሞታል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ባወጣው መግለጫ የክልል ልዩ ሀይሎች ወደ ህጋዊ የጸጥታ መዋቅር ስር መግባታቸውን እደግፋለሁ ያለ ሲሆን ሆኖም ውሳ በድብቅ ለማስፈጸም እየተደረገ ነው ያለውን እንቅስቃሴ ተቃውሟል። ዶክተር ሙሉ ዓለም ተገኘ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው። ጅምሩ በጎ ነው፣ በጣም በጎ ጅምር ነው ብለን ነው የምንወስደው። ከመርሃችንም አንጻር ትክክለኛ እንቅስቃሴ ነው፣ ግን ውዥንብር ፈጥረዋል። አሁን ባለው ሁኔታ ትናንትና የመንግስት ኮሚኒኬሽን አገልግሎት ያንን መግለጫ እስኪጽፍ ድረስ በየትኛውም ኦፊሻል ሚዲያ ወይም በመንግስት ሚዲያዎች ወይም በክልል በኩል የማሳወቅ ግልጽ ማድረግ የእርስ ስጋት እንደሆነ እንዲሰማ የማድረግ አቅም ያለው የፖለቲካ ሰራዊት ስለሆነ በቀጣይነትም አካሄዱን፣ ሁኔታውን ምንድን ነው የሚለው የክልል መንግስታትም ፌዴራል መንግስቱም ግልጽ እያደረገ መሄድ አለበት። አለበለዚያ አለመግባባቶች እንዳይፈጠሩ ሰጋል። ባልደራስ ለእውነተኛ ዲሞክራሲ በጉዳዩ ላይ መግለጫ ያወጣ ሌላ ተቃዋሚ የፖለቲካ ፓርቲ ሲሆን የክልሉ ልዩ ኃይል መፍረስ እንዳለበትና የመከላከያ ሰራዊት መጠናከር እንዳለበት የሚያምን መሆኑን ገልጾ ሆኖም ከወቅታዊ ሁኔታዎች አንጻር ጉዳዩ ተቀባይነት የለውም ብሏል። የፓርቲው ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም በሰጡን አስተያየት እርምጃው የአማራ ልዩ ኃይል ላይ ያነጣጠረ ያነጣጠረና ይህም ክልሉን ለጥቃት ተጋላጭ ለማድረግ ታስቦ የሚከናወን ነው በማለት ተችተዋል። ከዚህ በፊት በክልል ደረ ደረጃ ልዩ ኃይል መኖር የለበትም። ምክንያቱም የተዳከመ ማዕከላዊ መንግስት ሆኖ የጠነከረ የክልል መንግስት ካለ አገሪቱ ካላት የስሪት አንጻር ጥሩ የፖልስ አስተላለፍ አይኖርም። ዜጎችም በሰላም መኖር የሚችሉበት ሁኔታ አይኖርም። አንዱ የጎለበተ ኃይል ይኖረውና ሌላውን ጫና የማድረግ ሁኔታ ይኖራል፣ የሚል አቋም አለን እኛ በድርጅታችን ወይም በፓርቲው በኩል። ይሄ አቋም ግን አሁን ባለው ሁኔታ ተግባራዊ ይሆናል ብለን አናምንም። የማናምንበት ምክንያት ምንድን ነው? ዜጎች ለአንድም ደቂቃ ያክል ሰላም ያጡበት ሁኔታ ነው ያለው እና ይሄ ሰላም የሌለበት ሁኔታ የፖለቲካው አሰላለፍ በጣም አጣብቂኝ ደረጃ ውስጥ በደረሰበት ሁኔታ እንደገና ደግሞ አሁን የህልውና አደጋ ውስጥ የገባ ማህበረሰብ አለ አሁን በተጨባጭ ማለት ነው። ጦርነት ሊከፈትበት ምናልባትም ደቂቃውን፣ ሰዓቱን፣ ወቅቱን የማያውቅ ህዝብ ወይም ማህበረሰብ አለ ብለን እናምናለን። ያን ህዝብ ማን ነው ከተባለ ያን ማህበረሰብ ማነው ከተባለ አማራው ነው። ስለዚህ በዚህ ደረጃ ያለን ህዝብ ወይም ማህበረሰብ ምንም ሳይታሰብበት፣ ውይይት ሳይደረግበት፣ መቼ እንዴት ተብሎ ሳይጠና የሚያግባባ ውይይቶች ሳይደረጉ በፍጥነት ይህ ውሳኔ ተወስኖ የአማራ ልዩ ኃይል ትጥቅ ይፍታ ብሎ ማለቱ ፌዴራል መንግስቱ ከኋላው አንድ የፖለቲካ ሴራ አለው ብለን እናምናለን። የአማራ ብሔራዊ ንቅናቄ አብንም የመንግስትን እርምጃ በመቃወም መግለጫ ቢያወጣም ከፓርቲው አመራሮች አስተያየት ለማግኘት ያደረግነው ሙከራ አንዳቸው ወደ ሌላኛቸው እንድንደውል እየጠቆሙን ሊሳካልን አልቻለም። መንግስት በአማራ ክልል የጀመረውን ልዩ ኃይሉን ወደ ሌሎች የጸጥታ ተቋማት የማስገባት እርምጃ በመቃወም በክልሉ የተለያዩ አካባቢዎች የሚገኙ ነዋሪዎችም መንገድ እየዘጉና የተቃውሞ ሰልፍ እያደረጉ እንደሚገኙ አስተያየታቸውን የሰጡን ግለሰቦች ተናግረዋል። ስሙ እንዳይጠቀስ የጠየቀን አንድ የወልዲያ ከተማ ነዋሪ ከትናንት በስቲያ ጀምሮ በከተማዋ አቅራቢያ በመከላከያ ሰራዊትና በክልሉ ልዩ ኃይል መካከል ግጭቶች መኖራቸውን እንዲሁም በዛሬው እለት ደግሞ ወልዲያን ጨምሮ በሰሜን ወሎ ዞንና በሌሎችም አንዳንድ አካባቢዎች መንገዶች መዘጋታቸውን ተናግሯል። ግጭቱ የተፈጠረው ከትናንትና በስቲያ ጀምሮ ነው። በጎብዬ ተወልደ ያለ ብሎ ጎብዬ የምትባል ቀበላለች ና በቆቦ ወረዳ ስር ነው የምትገኘው። እዛ አካባቢ ላይ ኮማንዶ የመግባት ሙከራ አለ ማለት ባለበት ሁኔታ ላይ ትናንትና ላይ ጎብዬ ላይ የተኩስ ልውውጥ ነበረ በመከላከያውና በዚህኛው ኃይል መካከል ያው ሂዶ አውርዳ ይህ የሚል ነገር ስለነበረ መንግስት እያደረገ ያለው ነገር ትክክልም ስላልሆነ አካሄዱ ሁሉም እንደ አድማ ነው። መንገዶች ዝግ ናቸው። አሁን ከወልዲያም ወደ ጎቦ የሚሄድም የለም ከወደ ወልዲያም ወደ መርሳ የሚሄድም የለም። ከመርሳም ተዘግቷል። እንቅስቃሴ የለም። በትክክልም ዛሬ ምንም አይነት እንቅስቃሴ የለም። መንገዶች ሙሉ ዝግ ናቸው። ሰሜን ወሎ ላይ አልሞስቱ ዝግ ነው። ስለዚህ በሁሉም አቅጣጫ ዝግ ነው። መንገድ ብቻ ነው የተዘጋው ወይስ ሌሎች የንግድ እንቅስቃሴ ከተማ ውስጥ ያሉ የታክሲ እንቅስቃሴ ምናምን አለ? ሙሉ ዝግ ነው። እንቅስቃሴ የለም። መንገድ ዝግ ነሆነ ማለት የታክሲ እንቅስቃሴ የለም። ሁሉም ነገር የለም። የህዝብ በሁሉም አቅጣጫ የስጋት ቀጠና የሆነ ህዝብ ነው። አመራሩን ባላወያየበት ህዝቡን ባላወያየበት ሁኔታ ወደ እርምጃ ስለሆነ የገባው ያው ሁሉም ከፍ በወልዲያ ሆስፒታል የህክምና ባለሙያ መሆኑን የገለጸ ሌላ አስተያየት ሰጭ ደግሞ በትናንትናው ዕለት በመከላከያ ሰራዊትና በልዩ ኃይሉ መካከል በነበረው የተኩስ ልውውጥ አንድ ህይወቱ ያለፈና ሌላ አንድ የቆሰለ ሰው ወደ ሆስፒታሉ እንደመጡ ገልጿል። ያው ትናንትና የደረሰው ጉዳት ያው አንድ የልዩ ኃይል አባላት በቁስለኛ ነው እንግዲህ ከጎብዬ አካባቢ ተመትቶ የመጣው በዚህም በ እና ይሄ ልዩ አባላት እግሩ ነው ቆስሎ የመጣው። እና ዛሬ ደግሞ የአንድ የመከላከያ አባል ተመቶ መጥቷል። እሱ አሁን በህይወት የለም። ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው። ከሞከል የመጣው ሁለት ሰው ብቻ ነው የመጣው። እኛ ጋር የመጡት እስካሁን እነዚህ ብቻ ናቸው። ግን አሁን ይመስለኛል አሁን ልዩ ሀይሉ ቢጎዳም ወደዚህ ያመጣው የለም። ምክንያቱም እንደዚህ ተቋማቶቹን ያለባቸው አሁን መከላከያ

ራብ ጎንደር ሌላው ህብረተሰቡ ተቃውሞ በማሰማት ላይ የሚገኝ አካባቢ ሲሆን ከዞኑ ዋና ከተማ ገንደ ውሃ አስተያየታቸውን የሰጡን እና ማንነታቸው እንዳይገለጽ የፈለጉ ግለሰብ ገንደ ውሃን ጨምሮ በተለያዩ የዞኑ አካባቢዎች ዛሬ ህዝቡ ጎማ በማቃጠል ና መንገዶችን በመዝጋት ተቃውሞውን ሲያሰማ መዋሉን ገልጸዋል። ዛሬ ገንደ እዛ ቱመት እንትባል ቦታ ላይ ተዘግቷል። መንገድ በድንጌት ዘግተዋል። በጎማ ይቃጠል ነበር፣ ወጣቱ ወጡ። በጣም ከባድ ነበር። መንገድ ከመዝጋቱ ውጭ ያለው ነገር ቁጣ ነው። አሁን ያለው ነገር ቁጣ ነው። መንገድ ዘግቷል። ልዩ ሀይሎቹን እንዳትለቁ። ቢዜን እስካሁን ክት የፈታ ልዩ ልዩ ሀይሉ ከፍተኛ የሆነ ቁጣ እያሰማ እየተኩሰ ነው ያለ። ተኩሱ ከማን ጋር ነው? ዝም ብሎ የሚተኩስ ልዩ ሀይሉ ከስሜት ስሜት የወለደው ተኩስ ነው እንጂ በመከላከያ እና በልዩ ሀይሉ መካከል እስካሁን የተኩስ ልውውጥ የለም። የለም የተኩስ ልውውጥ የለም እስካሁን ከዚያው ከምዕራብ ጎንደር መተማ አካባቢ አስተያየቱን የሰጠን ሌላ ግለሰብ ደግሞ በሱዳን ጠረፍ አካባቢ ያለውን ልዩ ኃይል የማስወጣት እርምጃ እየተወሰደ እንደሚገኝና ሕብረተሰቡም ተቃውሞ በማሰማት ላይ መሆኑን ተናግሯል። ልዩ ኃይሉ ከሱዳን ድንበር አካባቢ መውጣቱን ተከትሎ የአካባቢው ማህበረሰብ ለስጋት ተጋልጧል ሲልም ገልጿል። ከመተማ ወረዳ ቱመት መንደር አካባቢ ላይ ነገኝ አካባቢ፣ ምዕራብ ጎንደር ዞን። የዚህ ምዕራብ ጎንደር ዞን አብዛኛው ጊዜ በተለይ በኛ ቀጠና ስጋት ቀጠና ነው የነበረ ግን ባልታወቀ ምክንያት ሁለት ሙሉ አንድ ሁለት ሺ አለቃ የሚመረው ልዩ ነው ይወጣ የፌዴራል መንግስት ነው አስወጣኝ አሁን እዚህ መካከል ላይ ቱበት ላይ ያለው ሰው ሰላማዊ ሰልፍ አድርጎ ከልዩ ጋር ትንቅንቅ ማለት ነው ለዛሬ አድረውልናል ነገ እንግዲህ አይ አይሉ አይታወቅም ግን ዙሪያው ጠረፉ አሁን ከሱዳን ጋር የሚያዋስ ነው ስለሆነ ሙሉ ጠረፋውን የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ እንዲሁም የባልደራስ ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም ህውሀት በፕሪቶሪያው ስምምነት መሰረት ትጥቅ እንዳልፈታ እንዲሁም እርምጃው ግልጽ በሆነ መልኩ በተለያዩ አካባቢዎች በተመሳሳይ መልኩ እየተተገበረ እንዳልሆነ በመግለጽ አፈጻጸሙን ተችተዋል። የመንግስት ኮሚኒኬሽን ሚኒስትር ዴታ ሰላማዊት ካሳ በበኩላቸው ሀሰተኛ መረጃዎች እየተሰራጩ ነው ያሉ ሲሆን ህውሀትም ትጥቅ በመፍታት ላይ እንደሚገኝና በሁሉም ክልሎች የሚ የሚከናወነውን እርምጃ በተመለከተ መንግስት በቀጣይነት መረጃ ይሰጣል ብለዋል። ጉዳዩን በተመለከተ ከመንግስት ኮሚኒኬሽን አገልግሎት ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ